ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በዳይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ መጋቢት 28 2012 ዓ ም ዝግጅታችን ጀመረ። እንቅስቃሴዎችን በገበያ ቦታዎች በእምነት ቦታዎች ትራንስፖርት ቦታዎችና በርካታ በከተማ ሁኔታ ስናየው ዛሬም በሌሎች የደረሰው የበሽታ መስፋፋትና ሞት እዚህ አይደርስም የሚል እንደምታ ያለው የኢትዮጵያ ጤና ሚኒስቴር ሚኒስትር ዶክተር ሊያ ታደሰ ናቸው። ዘገባው በዕለቱ አብይ ርዕስ ይቀርባል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ሲዮን ግርማ ነኝ። አድማጮች በኮሮና ቫይረስ ስርጭት ስጋት ምክንያት የአሜሪካ ድምጽ ዘጋቢዎች በየቤታችን እንገኛለን። እናም የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ብርሃን ኃይሉ ስርጭቱን ታቀናብራለች። አሁን የሰዓቱን ዋና ዋና የዓለም ዜና አዳነች ፍሳሀዬ ታሰማናለች። ኤርትራ ውስጥ ባለፈው ቅዳሜ አምስት ሴቶችና ሁለት ወንዶች ኮሮና ቫይረስ እንደተገኘባቸው የኤርትራ የጤና ጥበቃ ሚኒስቴር አስታወቀ። ስድስቱ በተለየ ቦታ የሚገኙት ሰዎች የአውሮፕላን በረራ ከመታገዱ በፊት ከውጭ የተመለሱ ናቸው። ሰባተኛው በሽተኛ ግን በአገር ውስጥ እንደተያዘ፣ የታማሚዎቹ ዕድሜ ከ21 እስከ 69 መሆኑ ተገልጿል። እስካሁን ባለው ጊዜ ኮሮና ቫይረስ በሽተኞች ብዛት 29 መሆኑንና ተገቢ ሕክምና እየተደረገላቸው እንደሆነ የጤና ጥበቃው ሚኒስቴር ገልጿል። ሱዳን ውስጥ አስር የኮሮና ቫይረስ በሽተኞች እንዳሉ፣ ሁለት ደግሞ እንደሞቱ የዓለም የጤና ድርጅት ገልጿል። የቫይረሱን መስፋፋት ለመገደብ የሀገሪቱ መንግስት እና የተባበሩት መንግስታት ድርጅት አገልግሎቶች የተለያዩ የሰዎች መራራቅ እርምጃዎች እየወሰዱ መሆናቸው ተገልጿል። በአንዳንድ ዋና ዋና የመንግስት መስሪያ ቤቶች ሰራተኞች እንዲቀነሱ ተደርጓል። ትምህርት ቤቶች ተዘግተዋል። የሌሊት ሰዓት እላፊ ተደንግጓል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ አስተባባሪ ጽህፈት ቤት በገለጸው መሰረት ወደ 3 ሚሊዮን የሚጠጉ ስደተኞችና በአገር ውስጥ የተፈናቀሉ የሚገኙባቸው 9.2 ሚሊዮን የሚሆኑ ሰዎች ሰብአዊ ረድኤት ያስፈልጋቸዋል። የኮቪድ-19 መዛመትን ለማስወገድ ሲባል ለተረጂዎቹ የሁለትና የሶስት ወራት ራሽኖችን በአንዴ ለመስጠት መወሰኑን የጽሕፈት ቤቱ ቃል አቀባይ ጄንስ ላርኬ ተናግረዋል። ዩናይትድ ስቴትስ ውስጥ በአሁኑ ወቅት ከ337,000 በላይ የሚሆኑ የኮቪድ-19 በሽተኞች እንዳሉ ታውቋል። ከ9,700 በላይ ደግሞ እንደ ሞቱ ተዘግቧል። በቀጣዩ ሳምንት ሊባባስ እንደሚችል ባለሥልጣኖች ማስጠንቀቃቸው አልቀረም። ዩናይትድ ስቴትስ ውስጥ በቫይረሱ መዛመት በከፍተኛ ደረጃ የተጎዳችው ኒው ዮርክ ስትሆን በሀገሪቱ በኮቪድ-19 በሽታ ከሞቱት 9700 ሰዎች አንድ ሶስተኛዎቹ ኒውዮርክ ውስጥ የሞቱ ናቸው ተብለዋል። የዩናይትድ ስቴትስ ወታደራዊ ሕክምና ሰራተኞች በኒውዮርክ ከተማ በተዘጋጀው ጊዜያዊ ሆስፒታል እያገለገሉ ናቸው። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ባለፈው ሳምንት ኮቪድ-19 እንደያዛቸው ተገልጾ እንደነበር የሚታወቅ ነው። ዛሬ ሆስፒታል መሆናቸው ተገልጿል። ከፍተኛው ትኩሳት በመቀጠሉ ተጨማሪ ምርመራ ለማድረግ ሆስፒታል እንደገቡ ተገልጿል። ሐኪም ቤት ሆነው የሀገሪቱን መንግስት የመምራት ተግባራቸው እያካሄዱ እንደሆነ ተዘግቧል። ብሪታንያ ከቅርብ ጊዜያት ወዲህ ኮቪድ-19 በሰፊው ከተዛመተባቸው ተጠቃሽ ሀገሮች አንዷ ሆናለች። ትላንት ከ600 በላይ የሚሆን ሰዎች እንደሞቱባት ተዘግቧል። የኮሮና ቫይረስ መዛመትን ለመገደብ ሲባል የሰውን እንቅስቃሴ ለማገድ ተገድደው የነበሩት ሌሎች የአውሮፓ ሀገሮች አንዳንድ መሻሻል እንደታየባቸው ተገልጿል። በቫይረሱ ምክንያት ብዙ ዜጎቿን በሞት ያጣችው ኢጣሊያ ከሁለት ሳምንታት ወዲህ የቫይረስ መዛመት ያነሰ መሆኑን ገልጻለች። በስፓኝም እንደዚሁ እንደቀነሰ ታውቋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ ቫይረሱ ከተሰራጨው ወዲህ በሴቶች ላይ የሚፈጸመው ጥቃት በሚያስደነግጥ ሁኔታ መበራከቱን ገልጸው መንግስታት ሴቶችን ከጥቃት ለመጠበቅ እርምጃ እንዲወስዱ ጥሪ አቅርበዋል። የጃፓን ጠቅላይ ሚኒስትር ሺንዞ አቤ በአንዳንድ የሀገሪቱ ክፍሎች የአስቸኳይ ጊዜ አስተዳደር እንደሚያውጁ ገልጸዋል። በሀገሪቱ የኮሮና ቫይረስ መስፋፋት እየጨመረ መሆኑ ታውቋል። ጠቅላይ ሚኒስትሩ ዛሬ ይህን ያሉት የቫይረሱን ጉዳይ እንዲከታተል ከተመሰረተው ግብረ ኃይል ጋር ከተነጋገሩ በኋላ በቴሌቪዥን ባደረጉት ንግግር ነው። በመዲናዋ ቶኪዮ፣ በማዕከላዊቷ የወደብ ከተማ ኦሳካ እና በሌሎች ስድስት አካባቢዎች ከነገ ጀምሮ አዋጁ እንደሚተገበር ጠቅላይ ሚኒስትር አቤ አስታውቀዋል። አዋጁ የክልላዊ ባለስልጣኖች ዜጎች ከቤታቸው እንዳይወጡ፣ ትምህርት ቤቶችና የንግድ ተቋማት እንዲዘጉ የማዘዝ ስልጣን ይሰጣቸዋል። ለሲቪል ነጻነት ትልቅ ቦታ የሚሰጠው የጃፓን ሕገ መንግስት መንግስት ኳራንቲን እንዲያዝ አይፈቅድም። በአሁኑ ወቅት ጃፓን ውስጥ 3500 የኮሮና ቫይረስ በሽተኞች እንዳሉ የሞቱት ደግሞ ከሰባ በላይ መሆናቸው ታውቋል። የአውስትሪያ ቻንስለር ሰባስቲያን ኩርስ በኮሮና ቫይረስ ምክንያት ተደንጉጎ የቆየው ከመጪው ሳምንት አንስቶ ሊላላ እንደሚችል ገልጸዋል። ኩርስ ከካቢኔያቸው አባላት ጋር ሆነው ዛሬ ባደረጉት ጋዜጣዊ መግለጫ አነስተኛ ሱቆች ከመጪው ሰኞ አንስቶ እንደሚከፈቱ አስታውቀዋል። ሱቆቹ ሲከፈቱ የአፍና የአፍንጫ መሸፈኛ ጭምብል ማድረግን፣ የረቂቅ ነፍሳት መከላከያ መርጨትንና ወደ ሱቆቹ የሚገቡት ደንበኞች ብዛት መገደብን የመሳሰሉት ተግባሮችን የማስከበር ኃላፊነት እንዳለባቸው አስገንዝበዋል። ከመጪው ሰኞ ሁለት ሳምንት በኋላ ደግሞ ሁሉም ሱቆችና የገበያ ማዕከሎች እንደሚከፈቱ የአውስትሪያው ቻንስለር ገልጸዋል። አድማጮች ዜና የሚተላለፈው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የደቡባዊ ኢራቅ ባለሥልጣኖች በገለጹት መሠረት ዛሬ በውጭ የነዳጅ ዘይት ማምረቻ መስክ ላይ ሦስት ሮኬቶች ተተኩሷል። ሮኬቶቹ ኢላማ ያደረጉት የሀገሪቱ ዋና ደቡባዊት ከተማ የሆነችው በአስራ ቡርድሽ አካባቢ እንደሆነ ተገልጿል። ጥቃቱ ብዙም ጉዳት አላደረሰም እንደተባለ አሶሺየትድ ፕሬስ የዜና አገልግሎት ዘግቧል። እስካሁን ባለው ጊዜ ውስጥ ኃላፊነት የወሰደ የለም። በመጨረሻም ዜና ዕረፍት በተለያዩ መገናኛ ብዙኃን በጋዜጠኝነትና በ5943 ዓ ም አክሱም ከተማ የተወለዱት አቶ ፀሐዬ ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ለረጅም ጊዜ ማገልገላቸው ታውቋል። አቶ ፀሐዬ ደባልቀው ባለትዳርና የአንድ ልጅ አባት ነበሩ። አድማጮች፣ የምሽት ዜናችን እዚህ ላይ ያበቃ። አዳነችን ለዜናው እናመሰግናለን። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርዝ በ25 ሜትር ባንድ በ1240 ኪሎሄርዝ በ31 ሜትር ባንድ በ9485 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ መጋቢት 28 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአህዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ለኮሮና ቫይረስ ተጋላጭ ናቸው ለሚባሉ ማህበረሰቦች በሆስፒታሎች ይሰጥ የነበረውን የምርመራ አገልግሎት በጤና ጣቢያዎች ጭምር ለማስፋፋት እየተሰራ መሆኑን የጤና ሚኒስቴር ገልጿል። በኮቪድ-19 ኢትዮጵያ ውስጥ ሁለት ሰዎች መሞታቸውን እና ለኮሮና ቫይረስ መጋለጣቸው የተረጋገጠው 44 ሰዎች መሆናቸውን ሚኒስቴሩና የሕብረተሰብ ጤና ኢንስቲትዩት አስታውቀዋል። ሙክታር ጀማል ዝርዝር አለው። ያለፈው ሳምንት ኢትዮጵያ ውስጥ የመጀመሪያ የኮቪድ-19 ሞት የተመዘገበበት በመጋለጥ ብዛትም ከፍተኛ ቁጥር የተመዘገበበት ነበር። ሁለቱም ሰዎች የሞቱት ትላንትና ነው። የጤና ሚኒስትሯ ዶክተር ሊያ ታደሰ መግለጫውን ሰጥተዋል። ዛሬ ለሀገራችን ከባድ ቀን ነው። ሁለት የመጀመሪያ ሰዎችን በኮሮና ቫይረስ አጥተናል። ይሄ አስደንጋጭ ቢሆንም በይበልጥ እንደ ግለሰብ፣ እንደ ማህበረሰብ በአንድነት ተባብረን ይህን በሽታ ለመዋጋት የሚሰጡትን ማሳሰቢያዎችንም በመፈጸም በተለይም መሰባሰብን በማስወገድ መራራቅን ቢያንስ እርስ በርስ ያለውን ርቀትን በመጠበቅ እጃችንና ዘውትሮ በመታጠብ በአካል ንክኪ የሚደረጉ ሰላምታዎችንም በማስወገድ እነዚህንና የሚሰጡ ማሳሰቢያዎችን በመፈጸም የበሽታውን ስርጭት እንድንከላከል አሁንም በአጽንኦት ማሳሰብ እወዳለሁ። ባለፉት 24 ሰዓታት ምርመራ ከተደረገላቸው 164 ሰዎች ውስጥ አንድ ሰው ለኮሮና ቫይረስ መጋለጣቸው የተረጋገጠ ሲሆን ይህ ዘገባ እስከተጠናከረበት ጊዜ ድረስ ኢትዮጵያ ውስጥ ቫይረሱ በምርመራ የተገኘባቸው ቁጥር 44 ደርሷል። ለቫይረሱ መጋለጣቸው ዛሬ የተገለጸው የ65 ዓመት ዕድሜያቸው ላይ ያሉ ኢትዮጵያዊት የዱከም ከተማ ነዋሪ ሲሆኑ ግለሰቧ የውጭ አገር ጉዞ ታሪክ የሌላቸው መሆኑ ተነግሯል። ከአዲስ አበባ ውጪ በኦሮሚያ ብሔራዊ ክልላዊ መንግሥት ለቫይረሱ የተጋለጡ አራተኛ ሰው መሆናቸው ነው። ለኮሮና ቫይረስ ተጋላጭ በሆኑ የኅብረተሰብ ክፍሎች ላይ በስፋት ምርመራ ለማካሄድ ዝግጅት እየተደረገ መሆኑን የጤና ሚኒስቴር አስታውቋል። ዛሬ ይህ ዘገባ ከመጠናቀሩ በፊት ባለፉት 24 ሰዓታት ውስጥ የላብራቶሪ ምርመራ ከተደረገላቸው ሰዎች መካከል 26ቱ በቫይረሱ ከተያዙ ሰዎች ጋር ንክኪ አላቸው ተብለው የተጠረጠሩ ሲሆኑ ቀሪዎቹ ለቫይረሱ ተጋላጭ ናቸው የሚባሉ የማህበረሰቡ አባላቶች መሆናቸው ተነግሯል። በስራ ባህሪያቸው ለቫይረሱ ተጋላጭ የሆኑ የማኅበረሰብ ክፍሎች ላይ የሚደረገው ምርመራ ተጠናክሮ የሚቀጥል መሆኑን ዶክተር ሊያ ገልጸዋል። ይህ የኮሮና ቫይረስ በሽታ ብዙዎችን እንዳይጎዳ ስርጭቱንም ለመቆጣጠር ጤና ሚኒስቴር እና መንግስት በሌሎችም ከፍተኛ ጥረት እየተደረገ ሲሆን ጥረቱም የሚቀጥል ቢሆንም ስርጭቱን ለመገደብ የማህበረሰቡ ሚና ከፍተኛ ከመሆኑ አኳያ እየተሰጡ ያሉትን በርካታ ማሳሰቢያዎች ከመተግበር ከመተግበርና እነዚህን ችግር ከመቆጣጠር አኳያ ግን ዛሬም ብዙ ችግሮች እየታዩ ይገኛሉ። አሁንም የሚሰጡትን ማሳሰቢያዎች በተመለከተ የሚታዩት እንቅስቃሴዎች አሁን ያለውን ችግር የማያገናዝብ እና ካለው ሁኔታ ጋር አብሮ የማይሄድ ነው። በተለይም እንቅስቃሴዎችን በገበያ ቦታዎች፣ በእምነት ቦታዎች፣ ትራንስፖርት ቦታዎች እና በርካታ በከተማው ሁኔታ ስናየው ዛሬም በሌሎች የደረሰው የበሽታ መስፋፋትና ሞት እዚህ አይደርስም የሚል እንደምታ ያለው የኮሮና ቫይረስ ወረርሽኝን ለመከላከል የሕክምና ቁሳቁሶችንና ሌሎች ተያያዥ ግብአቶችን ለማሟላት በምላሹ ውስጥ እየተሳተፉ ያሉ አካላት እየተጣሩ መሆናቸውን የገለጹት ዶክተር ሊያ በሆስፒታሎች ብቻ ይሰጥ የነበረውን ምርመራ ለማስፋፋትና በጤና ጣቢያዎች ለማካሄድ እየተሰራ መሆኑን አስታውቀዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ዜና ድምፅ መጽሔት ነው እያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ሙክታር ጀማልን ለዘገባው እናመሰግናለን። የትንታኔው መጽሔት ይቀጥላል። ኮቪድ-19 በኢትዮጵያ ባሳደረው ተጽዕኖና መንግሥት በሚወስዳቸው ተጨማሪ እርምጃዎች ላይ ዛሬና ትላንት ከተፎካካሪ ፓርቲዎች ጋር መወያየታቸውን ጠቅላይ ሚኒስትር አብይ አህመድ አስታወቁ። በዚህ ውይይት ላይ የአስቸኳይ ጊዜ አዋጅ ፍንጭና ሁሉን አቀፍ የንቅናቄ መዋቅር የመፍጠር ውጥን መነሳቱም ተሰምቷል። በዚህ ውይይት ላይ ከተሳተፉት የፓርቲ መሪዎች መካከል የተወሰኑትን ያነጋገረው መለስካቸው አመሃ ዝርዝር ይዟል። ጠቅላይ ሚኒስትር አብይ አህመድ ዛሬና ትናንት በፌስቡክ ገጻቸው ባሰፈሩት መልእክት መንግሥት የሚወስዳቸውን ተጨማሪ እርምጃዎች በተመለከተ ከተፎካካሪ የፖለቲካ ድርጅት መሪዎች ጋር መወያየታቸውን ገልጸዋል። ቪኦኤ በዚህ ውይይት ከተሳተፉት የፖለቲካ ድርጅት መሪዎች መካከል ሁለቱን እናግረዋል። የትግራይ ዴሞክራሲያዊ ትብብር ፓርቲ መሪ ዶክተር አረጋዊ በርሄ ትናንት የተካሄደውን ውይይት አስመልክተው የጤና ጥበቃ ሚኒስትሯ ማብራሪያ እንደሰጡ ጠቅላይ ሚኒስትሩም ከዚሁ ጋር ተያይዞ ሰፋ ያለና አጠቃላይ ትንተና እንደሰጡ አውስተዋል። በዚህ ማብራሪያም ሀገሪቱ አሁን ለተደቀነው አደጋ የተዘጋጀች አለመሆኗን እንደተገነዘቡ ተናግረዋል። አክለውም ዋናው ነገር ዋናው ቁም ነገሩ ሕዝቡ ይህንን አውቆ መከላከያ የሚባሉትን ለማቀፍ መከላከያ መንገዶች የተባሉትን የዓለም ጤና ጥበቃ ጀምሮ ከደብሊኤችኦ ማለት ነው ሌሎችም ባለሙያዎች የሚጠቅሷቸውን ንጽሕና እንደተመለከተ ግንኙነትን እንደተመለከተ ያለው ሀብትን ተከፋፍሎ በሚፈለገው ቦታ ላይ በመዋል እንደዚህ በመሳሰሉ ነገሮች ጥረት ያለው ውይይት ተደርጓል። ይህ ደግሞ በየበኩላችን በየፓርቲያችን ይሁን ገናኛው ህብረተሰብ አሳውን ይናካፍል ስምምነት ተደርሶ ነው የተገባደደው። እንዳሉት መቼም በተናጠል ከሚደረግ ጥረት በአሁኑ ጊዜ ተሰባስቦና እንደውም ድርጅት መሰል አካል ፈጥሮ መንቀሳቀሱ በጣም ትልቅ ውጤት ሊያስመጣ ይችላል የሚል እምነት አለ። በአብዛኛው እና መንግስትና እነዚህ ተፎካካሪ ድርጅቶች በዚህ ረገድ እኳ ተባብረው ለመስራት የሚያስችላቸው አካል ለመፍጠር የሚያስችል ጥንስስ ሀሳብ እኳ የለም? አዎ፣ የጠቀስከው ሀሳብም ተነስተዋል። በመንግስትና በተፎካካሪ ፓርቲዎች በሲቪል ማህበረሰቡ ሲቪል ሶሳይቲ ሰፋ ያለ ግንኙነት ተደርጎ ሁሉንም የሚያስተባብር ለዚህ ወረርሽኝ ለመከላከል አንድ አካል ቢፈጠር ጥሩ እንደሆነ እንደ ሀሳብ ቀርበዋል። ይህ ሀሳብ ተግባራዊ የሚሆንበት መንገድም ሊኖር እንደሚችል ጠቅላይ ሚኒስትሩ ቃል ገብተዋል። ስለዚህ ሁላችን እዛ ዙሪያም አንድ ማዕከል ተፈጥሮ ከዛ ማዕከል የሚፈለገውን መምሪያዎች እንዲወርዱ ሀሳቡ አለ። ተግባራዊ የኦሮሞ ፌዴራላዊ ኮንግሬስ መሪ ፕሮፌሰር መረራ ጉዲናም የውይይቱን ይዘት ለቪኦኤ አድማጮች ለማካፈል ከተባበሩን የፖለቲካ መሪዎች መካከል አንዱ ናቸው። ፕሮፌሰር መረራ የኮሮና ቫይረስ ወረርሽኝ ከቁጥጥር ውጭ ሳይወጣ ለመቋቋም በሚያስችሉ ብልሃቶች ላይ ውይይት መደረጉን አረጋግጠዋል። በተለይም በማምለኪያ ተቋማት፣ በመጓጓዣ ዘዴዎች ያለው መጨናነቅ አሁንም አሳሳቢ እንደሆነ የፖለቲካ ፓርቲዎች ደጋግሞ እንዲያነሱ አውስተዋል። ማኅበራዊ ፈቀቅታ ወይንም በሰዎች መካከል መኖር የሚገባው ከአንድ ሜትር በላይ ርቀት እንደሆነ ተደጋግሞ እየተሰጠ የሚገኘው ማሳሰቢያም በበቂ ሁኔታ ወደ ሰው ልብ እንዳልገባ በአጽንኦት እንደተገለጸ ተናግረዋል። ከዚህ በተረፈ በፖለቲካዊ መልኩ ምን መደረግ እንዳለበትም ውይይት ተደርገዋል ብለዋል። ፖለቲካዊ መነሳት ያለባቸው ነገሮች አንስተናል። ምናልባት መንግስት በአስቸኳይ ጊዜ አዋጅ መቅጣጫ ማሰብ እንደሚጀምር አይነት ነገር ታለ። በእሱ ላይ እንግዲህ በምን መንገድና በምን ሚዛን ሌሎች የፖለቲካ ነገሮችን የህዝብ መብቶችን ሳይነካ በሽታውን ብቻ አቋቋም ለማድረግ ምን ይቻልበት ነገርም ከጊዜ አቅጣጫ ያዘም ነገር ተነስቶ ነበር። ብዙ ጊዜ እንደዛ አይነት ነገሮች ሲወጡ ስራ ላይ የማዋሉ ጥያቄ ሲመጣ ብዙ ችግር ብዙ ብዙ ህጎች ላይ ሲወጡ የነበረው በዛ ስለሆነ ባልባትም ህዝብና መንግስት ሊያጋጭ የሚችለው ምስሉ ስለሆነ በዛ በዛ ብቻ የማታሰብ ያለባቸው ነገሮች የተነሱ ይመስሉኛል። ፕሮፌሰር መረራ አስምረው ያወሱት ሀገሪቱ ያለችበት ሁኔታ ከፖለቲካ ልዩነት በላይ እንደሆነ ለዚህም የሁሉም ትብብር እንደሚያስፈልግና ጥንቃቄ የታከለበት አካሄድ እንዲኖር ነው። ሀገሪቷ ባላት አቋም ምን ያክል መስራት ይቻላል የምለው በተለይም ብሔራዊ መግባባት ካስፈለገ እንግዲህ አንዱ የሀገሪቱ ዜጎች የፖለቲካ ኃይሎችም የተለያየ ልዩነት ያላቸው የፖለቲካ ኃይሎችም መተጋገዝ፣ መተባበር ያለባቸውም በዚህ አይነቱ ነገር ላይ ነው። ነገር ግን በትንሽም ቢሆን መንግስት ደግሞ ወደ ለመደው ስራ ከተመለሰ በተለይ ካድሬዎቹ ደግሞ ወደዛ ከተመለሱ ይህንን ተጠቅሞ ደግሞ ካወሲም ብሎ አንዳንድ ነገር ከሰሩ ደግሞ ወደ ዱሯችን ስለምንመለስ እዚ እዚህ አካባቢ ነው። አስቸኳይ ጊዜ አዋጁም ከመጣ መንግስት በመጠንቀቅ ያለበት ይሄኛውም አንዱ ይሄ ልዩነት ዘንድቦቻችን እንዳይሆን እና የባሴ ሁኔታ ውስጥም እንዳንገባ ከሃይማኖት መሪዎች ከፖለቲካ ሰዎች ሁሉም የሀገሪቱ ዜጎች ከእድር እስከ በተለያየ መንገድ የተደራጁ ኃይሎች ሁሉም ባለው በየምነቱ በየሁሉም ነገር መተባበር ያለበት ጉዳይ ነው። በዛው ልክ ደግሞ ጥንቃቄ የሚያስፈልገው ነው። ጠቅላይ ሚኒስትር አብይ አህመድ በፌስቡክ ገጻቸው ባሰፈሩት መልእክታቸው የተፎካካሪ ፓርቲ መሪዎች የኮቪድ አስራ ዘጠኝን ተጽዕኖ ለመቀነስና መንግስት የሚወስዳቸውን እርምጃዎች ለመደገፍ ስላሳዩት መልካም ፈቃድ አመስግናቸዋል ከዚህ በተረፈም በዚህ ፈታኝ ጊዜና በሌሎችም ጊዜያት እንዲህ ያለው የትብብር መንፈስ ለዜጎቻችን የሚጠቅመውን እንድናደርግና ኢትዮጵያን ወደ ብልጽግና ጎዳና ለመውሰድ ያስችለናል ብለዋል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው አመሃ ያደረሰን ዘገባ እናመሰግናለን። አድማጮች ተከታዩ ዘገባችን ደግሞ የድሬዳዋን ሁኔታ የሚያስቃኘን ይሆናል። የድሬዳዋ ከተማ አስተዳደር የኮሮና ቫይረስ ከተገኘባቸው ሁለት ግለሰቦች ጋር ንክኪ ያላቸውን ሁሉ ወደ ለይቶ ማቆያ ማስገባቱን አስታወቀ። ከነኚህ መካከልም የአራቱ የደም ናሙና ለምርመራ ተልኮ ሁሉም ከቫይረሱ ነጻ መሆናቸውን መረጋገጡ ተገልጿል። ሆኖም የኮሮና ቫይረስን ለመከላከል እና የሚያስከትላቸውን ችግሮች ለመቋቋም ህብረተሰቡ አስፈላጊውን ድጋፍ እንዲያገኝ ጥሪ አቀርበዋል። የቢሮ ኃላፊዋ ወይዘሮ ለምለም በዛብ የሰጡትን መግለጫ የተከታተለው አዲስ ቸኮል በተከታዩ ዘገባ ዝርዝሩን ይነግረናል። ባለፈው ሳምንት በድሬዳዋ የኮሮና ቫይረስ ከተገኘባቸው ሁለት ሰዎች ጋር ንክክ ያላቸው 36 ሰዎች በተለምደው ፈረንሳይ ሆስፒታል ወደሚባለው ማቆያ መግባታቸውን የድሬዳዋ ጤና ቢሮ ኃላፊ ወይዘሮ ለምለም በዛብ አስታውቀዋል። ባለፈው ማክሰኞ ነዋሪነቱ በአውስትራሊያ የሆነ የድሬዳዋ ነዋሪ ና ባለቤቱ የኮሮና ቫይረስ እንዳለባቸው ከተገለጸ በኋላ ንክክ የነበረባቸው ሰዎች ቶሎ ተለይተው ወደ ማቆያ ባለመግባታቸው ና የገቡትም ቁጥራቸው አናሳ በመሆኑ በአንዳንዶች ዘንድ ቅሬታ አሳድሮ ነበር። ሆኖም ባለፈው ሐሙስ የጤና ቢሮ ኃላፊ ሆነው ስራ የጀመሩት ወይዘሮ ለምለም ንክክ የነበረባቸው ሁሉ እንዲገቡ አድርገናል ብለዋል። ቫይረሱ በሰውነታቸው ከተገኘ ሰዎች ጋር የቅርብ ንክኪ ያላቸው ብለን የተጠረጠሩ የሕክምና ባለሙያዎች እንዲሁም ደግሞ ዘመድ ጓደኛ አጠቃላይ 36 የሚሆኑ ሰዎች ወደ ለይቶ ማቆያ አስገብተን ክትትል እያደረግንላቸው ነው። ስለዚህ እነሱም ምልክቱን በሚያሳዩበት ወቅት በሀገር አቀፍ ደረጃ በተቀመጠው አሰራር መሰረት ናሙና የላክን ውጤቱን የምናሳውቅ ይሆናል ማለት ነው። ተጠቁመው ያልገቡት ሰዎች ንክኪ እንደሌላቸው ስለተረጋገጠ ነው። ንክኪ ያላቸውን ሰዎች ሁሉ ለይተና ቆይተናል። ተስማምተናል። ካስገባናቸው ሰዎች ጋር ተስማምተናል። መቆየት ያለባቸውን ቀን፣ ምን ምን አገልግሎት እንደምንሰጣቸው ተግባብተናል ማለት ነው። አሁን ጥሩ ሁኔታ ላይ ነው ያለ ነው። በተያያዘ ከሁለቱ ኮሮና ቫይረስ የተገኘባቸው ሰዎች ጋር የቅርብ ንክኪ ነበራቸው ተብለው በለይቶ ማቆያ እንዲገቡ ከተደረጉት መካከል የአራቱ የደም ናሙና ተልኮ ነፃ መሆናቸው መረጋገጡንም ወይዘሮ ለምለም አስታውቀዋል። ይህም እስከዛሬ በአጠቃላይ ከድሬዳዋ የተመረመሩትን ሰዎች ቁጥር 13 ያደርሰዋል። በቀጣይ ግን በያዝነው ሳምንት የአረማ ዩኒቨርሲቲ የኮሮና ቫይረስ ምርመራ ይጀምራል ተብሎ እንደሚጠበቅና ይህም በስፋት ምርመራ ለማድረግ እድል ይፈጥራል ብለው እንደሚያምኑ ወይዘሮ ለምለም ተናግረዋል። በሌላ በኩል በከተማ መግቢያ በሮች የሙቀት መለኪያ ምርመራ እየተደረገ ነው ያሉት ወይዘሮ ለምለም የሰዎች መተፋፈግ የሚስተዋልባቸውን የገበያ ቦታዎች ሰፋ ወዳሉ ቦታዎች ለማዘዋወር መታሰቡንም ይናገራሉ። ወረርሽኙ የከፋ ችግር ሊፈጥር ቢችል ለመቋቋም ሁሉም ድጋፍ እንዲያደርግም ጥሪ አቅርበዋል። ወይዘሮ ለምለም አሁን ከፍተኛ ክራይሲስ ሊመጣብን ስለሚችል ድጋፍ እንፈልጋለን ከህብረተሰቡ። ስለዚህ ማንኛውንም ድጋፍ የህክምና እቃም ይሆን ሌሎች የምግብ ድጋፎች በገንዘብም በእቃም ድጋፍ እንፈልጋለን። አሁን እኛ እየሰራን ያለ ነው። የባሰ ችግር ሊገጥመን ቢችል እንዴት ነው ምላሽ የምንሰጠው ለዚህ ችግር እንዴት ነው ምላሽ የምንሰጠው የሚለውን እየሰራን ስለሆነ፣ መስተዳድሩ የጤና ቢሮም በጋራ እየሰራን ስለሆነ ድጋፍ እንፈልጋለን። ማህበረሰቡ የሚያደርግልን ድጋፍ እንዲቀጥል፣ እርስ በርስ የመረዳዳትም ሁሉም ሰው ቤቱ ዘግቶ ዝም ብሎ መቀመጥ ሳይሆን ችግረኛ ካለ ርቀቱን ጠብቆ ቶሎ ቶሎ እጁን እየታጠበ ራሱን ከቤት ቶሎ ቶሎ ሳያወጣ የሚደጋገፍበት መንገድ ማጠናከር ይኖርብናል ማለት ነው። ስለዚህ ድጋፍ ያስፈልገናል። ከዚህ በላይ ችግር ቢገጥመን እንዴት ምላሽ መስጠት እንዳለብን እየተዘጋጀን ነው ማለት ነው። በድሬዳዋ አስተዳደር የፋይናንስና ኢኮኖሚ ልማት ቢሮ የሚመራ የድጋፍ አሰባሳቢ ኮሚቴ የተቋቋመ ሲሆን እስካሁን ከ15 ሚሊዮን ብር በላይ ቃል መገባቱንና ከዚህ ውስጥም አብዛኛው ገቢ መደረጉን የቢሮ ኃላፊው አቶ ስልጣን አለይ አስታውቀዋል። ከዚህ ውስጥ እስካሁን ድረስ እየተረከብ ነው ወይ ደግሞ እጃችን ላይ ደርሷል ብለን የወሰድነው በገንዘብ አራት ሚሊዮን ሶስት መቶ ሰባ አምስት ሺህ ብር ነው። በአይነት የተለያዩ ሸቀጥ የምግብ ሸቀጣ ሸቀጦች ንጽህና መጠበቂያ ሸቀጦች እና ሌሎችን ጨምሮ ወደ ስድስት ሚሊየን አንድ መቶ አርባ ስምንት ሺ ሀምሳ ብር የሚገመት ሸቀጣሸቀጥ በእጃችን ላይ ገብቶ ሁለጣን ለመለጥ ዓላማ ለማዋል በዝግጅት ላይ ነው የሚገኘው። በአስተዳደር ደረጃ ከሚደረገው እንቅስቃሴ ባሻገር በከተማ አስር ሺህ ገደማ የሚሆኑ ታክሲዎች አገልግሎት እንዲያቆሙ መደረጋቸው፣ ከአጎራባች ክልሎች የሰዎች እንቅስቃሴ መቆሙ፣ ትላልቅ ገበያዎች መዘጋታቸው ና በአጠቃላይ የከተማ የኢኮኖሚ እንቅስቃሴ በመዳከሙ የዕለት ጉርሳቸውን ለመሸፈን የተቸገሩ ነዋሪዎችን ለመደገፍ በአንዳንድ ሰፈሮች በጎ ፈቃደኞች እንቅስቃሴ የጀመሩ ሲሆን በመቶዎች የሚቆጠሩ ችግረኛ ነዋሪዎችንም የዕለት ጉርሳቸውን እየሸፈኑ ይገኛሉ። ለቤት ተከራዮቻቸው የአንድ ወር ኪራይ እየሰረዙ የቤት አከራዮች፣ እንዲሁም የዳቦ ዋጋን የቀነሰ ዳቦ ማምረቻም አለ። የኢኮኖሚ እንቅስቃሴው እንደዚሁ የሚቀጥል ከሆነ ግን የነዋሪዎች የድጋፍ ፍላጎት በበጎ ፈቃደኞች እንቅስቃሴ ብቻ ሊመለስ መቻሉን የሚጠራጠሩ ብዙዎች ናቸው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን ለዘገባው እናመሰግናለን። አሁን ደግሞ በተከታዩ ዘገባችን ወደ ደቡብ ክልል ነው የምናመራው። የዜጎችን ደህንነት ለመጠበቅና የኮሮና ቫይረስ ስርጭትን ለመግታት የሚደረገውን ጥረት ለመደገፍ ከ12500 ለሚበልጡ ታራሚዎች ይቅርታ እንደተደረገላቸው የደቡብ ክልል ጠቅላይ አቃቤ ሕግ አስታወቀ። የደቡብ ክልል ጠቅላይ አቃቤ ሕግ ዛሬ ባወጣው መግለጫ የክልሉ ርዕሰ መስተዳድር ምክር ቤት ባስተላለፈው ውሳኔ መሰረት ከተለያ የተለያዩ የክልሉ ማረሚያ ቤቶች በመደበኛና በልዩ ሁኔታ ይቅርታ መደረጉን ገልጿል። መግለጫውን የተከታተለው የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ተጨማሪ ሪፖርት ልኮልናል። የክልሉ ዋና ጠቅላይ ዐቃቤ ሕግ አቶ ሙሉ ሰው ዘውድ እንደተናገሩት በመደበኛ ይቅርታ ምራ ግብር የመምረጫና መመልመያ መስፈርት ያለፉ በአጠቃላይ 3642 ታራሚዎች ይቅርታ ተደርጎላችኋል። በክልሉ የቅርታ ስጣት ስነስርዓት አዋጅና ይህንኑን ለማስፈጸም በወጣው የቅርታ ተጠቃሚ የህግ ታራሚዎች ምልመላና መረጣ አፈጻጸም መሰረት የታረሙ የታነጹና መልካም የባህሪ ለውጥ ማምጣታቸው በማረሚያ ተቋም የተረጋገጠላቸው የህግ ታራሚዎች የመለየት ስራ የክልሉ ጠቅላይ አቃቤ ህግ ሲያከናውን የቆየ ሲሆን የተለዩ ወንድ 3519 ሴት 119 በድምሩ 3638 ሙሉ ይቅርታ እንዲደረግላቸው ወንድ 3 ሴት 1 በድምሩ አራት የእስራት ቅናሽ እንዲደረግ በጠቅላላው 3642 የህግ ታራሚዎች የይቅርታው ተጠቃሚ ሆኗል። አቶ ሙሉ ሰው የክልሉ መንግስት የኮሮና ቫይረስ ወረርሽኝ በኢትዮጵያ መከሰቱን ተከትሎ የቫይረሱን ስርጭት ለመቆጣጠርና ሊያደርስ የሚችለውን አደጋ ለመቀነስ በልዩ ሁኔታ ቁጥራቸው 9 ሺ የሚደርስ ታራሚዎች እንዲፈቱ ተደርጓል ብሏል። በመግለጫቸው ቫይረሱ በክልል ውስጥ በሚገኙ ማረሚያ ተቋማት ውስጥ በመታረምና በመታነጽ ላይ ያሉ የህግ ታራሚዎች በተጨናነቀና በተጣበበ ቦታ ላይ የሚኖሩ በመሆናቸው በሽታው ቢከሰት በቀላሉ ሊሰራጭና ሊስፋፋ የሚችል በመሆኑ የህግ ታራሚዎችን በመፍታትና የተጨናነቁ ቦታዎችን በማስፋፋት ሊደርስ የሚችለውን አደጋ ከወዲሁ ለመከላከል የሚያስችሉ እርምጃዎች እንዲወሰዱ የክልሉ መስተዳደር ምክር ቤት ባስተላለፈው ውሳኔ መሰረት ልዩ የይቅርታ አፈጻጸም መመሪያ በማውጣት የህግ ታራሚዎችን የመለየት ስራ ተከናውኗል። በድምሩ 8911 በልዩ ሁኔታ ማስተናገድ ተችሏል። በመሆኑም በመደበኛና በልዩ ሁኔታ የይቅርታ ተጠቃሚ የሆኑ በድምሩ 12553 የህግ ታራሚዎች ይቅርታ ተደርጎላቸዋል ይቅርታ ከተደረገላቸው ውስጥ ነፍሰ ጡርና ህጻናት ያላቸው እናቶች ልዩ ልዩ ህመም ያለባቸው እድሜያቸው ከ50 በላይ የሆኑ ሴትና ከ55 በላይ የሆኑ ወንድ ታራሚዎች እድሜያቸው ከ18 ዓመታቸው ነውና አመክሯቸው የተቃረበ እንዲሁም ሶስት ዓመትና ከዚያ ዓመት በታች የተፈረደባቸው ግለሰቦች እንደ መስፈርት ተወስዶባቸው ከማረሚያ ቤቶች እንዲወጡ መወሰኑን ተናግሯል። እነዚህ የህብረተሰብ ክፍሎች የኮሮና ቫይረስን ለመከላከል በሚደረገው ጥረት ውስጥ የድርሻቸውን እንዲወጡና ከህዝቡ ጋር በሚቀላቀሉበት ጊዜም መልካም ስነ ምግባር እንዲያሳዩና አርዓያ እንዲሆኑ የክልሉ ዋና ጠቅላይ አቃቢ ህግ አቶ ሙሉ ሰው አሳስበዋል። ይህንን ባያደርጉና በወንጀል ድርጊት የሚሳተፉ ከሆነ ይቅርታቸው ተሰርዞ በህግ ይጠየቃሉም ብሏል። በሌላ በኩል የሐዋሳ ዩኒቨርሲቲ አመረጥኳቸው ያላቸውን 700 ሊትር የእጅ ንጽህና መጠበቂያ ፈሳሽ ሳኒታይዘር ለማረሚያ ተቋማት፣ ለፖሊስ አባላትና ለቫይረሱ ተጋላጭ ለሆኑ አካላት ዛሬ ያከፋፍሏል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም። ኮሮና ቫይረስ ዓለም አቀፍ ወረርሽኝን ይዞታይ ወደ ተመለከተው ወቅታዊ ዘገባ እንለፍ። ኢጣሊያ እና ስፔን የተወሰነ የመሻሻል ምልክት ሲያሳዩ ዩናይትድ ስቴትስ እና ብሪታንያ ውስጥ ግን ስጋቱ እንደተጠናከረ ነው። የዩናይትድ ስቴትስ ባለሥልጣናት ይህ የያዝነው ሳምንት ከባድ እንደሚሆን እያስጠነቀቁ ናቸው። የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን በቫይረሱ እንደተያዙ ይታወሳል። ዛሬም ሆስፒታል ናቸው። ይህንንና ሌሎችንም ዜናዎች አካታ ቆንጅታዬ ቀጣዩን ዘገባ አሰናድታለች። በቫይረሱ መጠቃታቸው ባለፈው ሳምንት በምርመራ የታወቀላቸው የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን ከፍ ያለው ትኩሳታቸው አልወርድ በማለቱ ሆስፒታል እንዲገቡ መደረጉ ሲታወስ፣ ዛሬም አልወጡም። ጽህፈት ቤታቸው ሆስፒታል የሚቆዩት ለጥንቃቄ እንደሆነና የመንግስት አስተዳደር ስራቸውን ከዚያው እያከናወኑ መሆናቸውን ነው ያስታወቀው። ብሪታንያ የኮሮና ቫይረስ ወረርሽኝ ከከፋባቸው ሀገሮች ተርታ ገብታለች። ትናንት እሁድ ብቻ ከስድስት መቶ በላይ ህሙማን ህይወት አልፏል። ለሳምንታት በወረርሽኙ ክፉኛ የተመቱት ሌሎች የአውሮፓ አካባቢዎች ደግሞ ጥቂት እፎይታ እንዳገኙ ነው የሚስተዋለው። ከየትኛውም ሀገር ቁጥሩ የበለጠ ህዝብ ያለቀባት ጣሊያን ባለፉት ሁለት ሳምንታት ውስጥ ከነበረው እየጨመረ የሚሄድ የሞቱ ሰዎች አሀዝ ዛሬ አነስተኛውን መመዝገቧን ስትናገር ስፔንም ካለፉት ቀናት ንጽጽር የዛሬው ዕለታዊ የሞቱ ሰዎችና በቫይረሱ የተያያዙ ሰዎች ቁጥሮች ዝቅ ማለታቸውን ነው ያስታወቀችው። በዩናይትድ ስቴትስ ምዕራባውያኑ ኦሬገንና ዋሽንግተን ክፍለ ግዛቶች በሀገሪቱ ከየትኛውም አካባቢ በከፋ ደረጃ በወረርሽኙ ወደ ተጠቃችው ወደ ኒውዮርክ ክፍለ ግዛት በእጅጉ የሚያስፈልጓትን ብዙ ሺህ የህሙማን የመተንፈስ አጋዥ መሳሪያዎች ቬንቲሌተሮች እንደሚልኩ አስታውቀዋል። ዩናይትድ ስቴትስ ውስጥ በበሽታው ከሞቱት 9600 ሰዎች መካከል አንድ ሶስተኛው ያለፉት ኒውዮርክ ስቴት ውስጥ መሆኑ ነው የተነገረው። በሌሎች ክፍለ ግዛቶች ፔንሲልቬንያ፣ ኮሎራዶ እና አንድ ሺህ የሚሆኑ የቫይረሱ ተጠቂዎች በተመዘገቡባት የሀገሪቱ መዲና ዋሽንግተን ዲሲ የተጠቂዎች ቁጥር ይጨምራል የሚል ስጋት አለ። ፕሬዚደንት ዶናልድ ትረምፕ መጪዎቹ ሳምንታት ከባድ እንደሚሆኑና ቫይረሱ ለህልፈት የሚዳርጋቸው ህሙማን ቁጥርም ሊጨምር እንደሚችል አስገንዝበዋል። በሌላ በኩል የዋይት ሀውስ ባለስልጣናት ወረርሽኙ በተቀሰቀሰባቸው በትላልቁ ከተሞች አካባቢዎች ይዞታው ጋብ ይላል የሚል ተስፋ እንዳላቸው ተናግረዋል። የሚሞቱት ሰዎች ቁጥር መጨመሩን እንደሚቀጥል ነው የሚጠበቀው። ከባድ ነው የሚሆነው። እውነቱን ለመናገር አይተን በማናውቀው ደረጃ የከበደ እንደሚሆን ነው የምጠረጥረው ሲሉ ነው ፕሬዝደንቱ የተናገሩት። ይህ በዚህ እንዳለ የሀገሪቱ የጦር ኃይል ወረርሽኙ በከበደ ሁኔታ ወደ ተስፋፋባቸው አካባቢዎች ከአንድ ሺህ በላይ የህክምና ባለሙያዎችን በመላክ እየረዳ መሆኑን የመከላከያ ሚኒስትሩ ማርክ ኤስፐር አስታውቀዋል። ወደ ሁለት መቶ የሚሆኑትን ወደ ኒውዮርክ ከተማ ሆስፒታሎች እናሰማራለን ሲሉም አክለዋል። የኒውዮርኩ ግዙፍ የጉባኤ ማዕከል ጃቪት ሰንተር 2500 አልጋ የያዘ ሆስፒታል እንዲሆን እየተዘጋጀ መሆኑንና ስራው የሚካሄደውም በጦር ኃይሉ እንደሚሆን የመከላከያ ሚኒስትሩ ጨምረው አስረድተዋል። ሌሎች የዓለም አካባቢዎችን በቃኙ ዜናዎች ደግሞ ወረርሽኙ ከጸናባቸው የመጀመሪያዎቹ ሀገሮች አንዷ የነበረችው ደቡብ ኮሪያ ዛሬ የተገኙት አዲስ የቫይረሱ ተጠቂዎች አርባ ሰባት ብቻ እንደሆነ ነው ያመለከተችው። ሆኖም ነቅቶ መከታተል እንደሚያስፈልግ የጠቆሙት የሀገሪቱ የጤና ባለስልጣናት ሕዝቡ ሳይዘናጋ ቫይረሱ በከፋ ሁኔታ እንዳይሰራጭ ቤቱ እንዲቀመጥ አሳስበዋል። በአጎራባች ጃፓን እስካሁን የተመዘገቡት ተያዦች 3600 ሲሆኑ ቶኪዮን ጨምሮ በአንዳንድ አካባቢዎች ቫይረሱ በፍጥነት እየተዛመተ መሆኑ ስጋት ፈጥሯል። የሀገሪቱ ጠቅላይ ሚኒስትር ሺንዞ አቤ መንግስታቸው ነገ ማክሰኞ በቶኪዮና በስድስት ሌሎች አካባቢዎች አስቸኳይ ጊዜ ለማወጅ እቅድ እንዳለው ነው ያስታወቁት። በሌላ ዜና በዚህ የኮሮና ቫይረስ ወረርሽኝ ወቅት የቤት ውስጥ ጥቃት በሚሰቀጥቅ ደረጃ ተባብሷል ሲሉ የተናገሩት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ መንግስታት ሴቶችን ከጥቃት ለመጠበቅ እርምጃዎችን እንዲወስዱ አሳስበዋል። የዜና እና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቋል። ቆንጅትን ለዘገባው እናመሰግናለን። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በሀያ ሁለት በሀያ አምስት ና በሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ ሀያ አራት ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ አስራ ዘጠኝ ና በ ሀያ አምስት ሜትር ባንድ አጭር ሞገድ ከምሽቱ አስራ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዳት ሆን ሞቢ ላይ ታገኙናላችሁ። አስተያየቶቻችሁን አካፍሉን፣ ተወያዩ፣ ተነጋገሩ። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎች ደግሞ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። 2022059942 በሚለው ስልክ ተብላችሁ በውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦ ኒውስ ዶት ኮም የኢሜይል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያ ሆነች፣ ዋና አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለውት ደግሞ ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁ ነን። አብራችሁን ሁኑ። ወደ ቀጣዩ ዘገባ እንለፍ። ለአፍሪካ የኮቪድ-19 መከላከያ የታሰበው እርዳታ ኤርትራ እንዳልደረሰ ተገለጸ። በስፋት የተዋወቀውና በቻይና ቢሊዮነር ጃክማና በአሊባባ የንግድ ድርጅት የቀረበው እርዳታ ምንም እንኳን ለመላው አፍሪካ መሰራጨቱን የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ይፋ ቢያደርጉም እርዳታው ከኤርትራ ያለመድረሱ ግን ተረጋግጧል። እርዳታው ለምን ከኤርትራ እንዳልደረሰ ግልጽ አይደለም። ይሁንና የመብት ተሟጋቾች የኤርትራውያንን ፍላጎት ቸል ብለዋል ሲሉ የኤርትራውን መንግስት ይከሳሉ። ሲሞን ማርክስ ከአዲስ አበባ ያጠናቀረውን ዘገባ አሉላ ከበደ ያቀርበዋል። የኮሮና ቫይረስን ስርጭት ለመከላከል ታልመው ለተለያዩ የአፍሪቃ ሀገሮች የተላኩትን የአፍና አፍንጫ መሸፈኛ ጭንብሎችንና እንዲሁም የቫይረሱን መመርመሪያ ቁሳቁሶች ስርጭት ያስተባብሩ ሁለት የአፍሪቃ የበሽታዎች መከላከያና መቆጣጠሪያ ማዕከል ባለስልጣናት እርዳታው ኤርትራ ያለመድረሱን ለአሜሪካ ድምፅ ገልጠዋል። በጉዳዩ ላይ ይፋ መግለጫ ለመስጠት የማይችሉ መሆናቸውን ተናግረው ማንነታቸው እንዳይገለጥ የጠየቁ አንድ የማዕከሉ ከፍተኛ ባለሙያ በያዝነው የመጋቢት ወር አጋማሽ እርዳታውን ጭኖ ከካርቱም ወደ አስመራ ሊያቀና የታቀደ አውሮፕላን ኤርትራ ለማረፍ ፍቃድ ባለማግኘቱ ቁሳቁሶቹ ለኤርትራ ሳይደርሱ መቅረታቸውን ለአሜሪካ ድምፅ ገልጠዋል። አስመራ ሳይገቡ እንዲያልፉ የተገደዱት የአውሮፕላኑ አብራሪዎችም ወደ ጅቡቲና ኬንያ ካቀኑ በኋላ የጫኑትን እርዳታ አራግፈው ወደ ተነሱበት አዲስ አበባ መመለሳቸውን አስረድተዋል። የአፍሪቃ የበሽታዎች መከላከያ ቁጥጥር ማዕከል ቃል አቀባይ ጄምስ አዮዴሊ በበኩላቸው ጉዳዩ በዲፕሎማሲ ደረጃ አሁንም እየተነጋገሩበት መሆኑን ነው የገለጡት። የበረራ መንገደኞች በሚወሰኑበትም ሆነ የማረፊያ ፍቃድ የሚሰጥባቸውን ውሳኔዎች አስመልክቶ ድርጅታቸው የሚጫወተው ሚና ያለመኖሩን፣ ድርሻቸውም የእርዳታ ስርጭቱን የማገዝ የቴክኒክ ስራ ብቻ መሆኑን ለአሜሪካ ድምጽ የገለጡት ደግሞ የድርጅቱ ምክትል ዲሬክተር ዶክተር አህመድ ኦግዌል ናቸው። ማዕከሉ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የጃክማ ውጥን የሆነው ይህ እርዳታ እንደታቀደው ለሃምሳውም የአፍሪካ ሀገሮች ይደርስ ዘንድ ድርጅታቸው የቴክኒክ እገዛ ነው ያቀረበው ብለዋል። ይሁን እንጂ የመብት ተሟጋቾች የኤርትራ መንግስት እየወቀሱ ነው። ምክንያቱ ምንም ይሁን ምን የሕክምና ቁሳቁስ እርዳታውን መቀበል ያለመቻሉ መንግስት የዜጎቹን ደህንነት ክፉኛ ለአደጋ ያጋለጠ ነው ሲሉ የኤርትራው ለስደተኞች መብት የቆመ ድርጅት ዋና ስራ አስፈጻሚ ዲሬክተር ሜሮን ስጢፋኖስ ወቅሰዋል። ይህ በእንዲህ እንዳለ በዛሬው እለት በተደረገ የጤና ምርመራ አምስት ሴቶችና ሁለት ወንዶች ለኮሮና ቫይረስ መጋለጣቸው መረጋገጡን የኤርትራን ጤና ሚኒስቴር ጠቅሰው የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር አማካኝነት በአስተላለፉ መልእክት አረጋግጠዋል። ከሰባቱም ሰዎች ስድስቱ ኤርትራ የበረራ እገዳ ከማወጀው አስቀድሞ ወደ ሀገራቸው የተመለሱ ኤርትራውያን መሆናቸውን እና በአሁኑም ሰዓት በኤርትራ ለቫይረሱ መጋለጣቸው በምርመራ የተረጋገጡ ሰዎች ቁጥር 29 መድረሱን የሚኒስትሩ የትዊተር መልእክት ጨምሮ አመልክቷል። አሉላን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የወባ መድኃኒትን ለኮቪድ-19 ህክምና መዋል ይቻላል፣ ምን ይቀርብናል? ይላሉ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ። የለም፣ ፍቱን ስለመሆኑ ማረጋገጫ የለንም የሚሉም አሉ ከህክምናውና ከምርምሩ ዓለም ቤተሰቦች መካከል ያሉ ክትባቱን ለማድረስ የሚማስኑ መድኃኒት ከባህላዊውም ከዘመናዊውም አድርገን እንቀምማለን የሚሉም ጥቂት አይደሉም። ኢትዮጵያን ጨምሮ ከሁሉም ወገኖች እየተነሳ ያለውን ንግግር ሰለሞን አባተ በተከታዩ ቅንብር አካቷል። ሰሞኑን በዋይት ሐውስና ከዚያ ውጭ ባሉ የህክምናው ዓለም ሰዎች መካከል የተጋጋለ እሰጣ ገባና ምልልስ ደርቶ ሰንብቷል። ኮቪድ-19 ምንም ያስጨብጣል እስኪባል ከማህበራዊ መራራቅ አንስቶ ከተሞችንና ሀገርን ሙሉ በሙሉ እስከ መዝጋት እንቅስቃሴዎችን እስከ ማገድ የደረሱ እርምጃዎች ናቸው እየተወሰዱ ያሉት። ብዙዎች የአስቸኳይ ጊዜ ሁኔታዎችን ደንግገዋል። ብዙዎች የጦርነት ጊዜ አስተዳደር ስር እንዳሉ ተናግረዋል። ኮሮና ቫይረስ ግን በዓለሙ መንሰራፋቱን ቀጥሏል። ከዓለም የስርጭት ሰንጠረዥ መሪነቱ ሩብ የዓለም ተጋላጭና ታማሚ ሩብ ያህሉን ይዛለች። ስለዚህ ፕሬዚደንቷ ብርቱ ጭንቅ ላይ ናቸው። የተመረጡበትና የአሁኑን ቢሮአቸውን የያዙበት ቁጥር አንድ ግዴታና ተግባር አደጋ ላይ ነው፤ የአሜሪካውያንን ደህንነት ማረጋገጥ። ስለዚህ ጠቅላይ አዛዡ ኮቪድ-19ን ለመውጋት ያስችላል የሚባል ምንም መሳሪያ ለመጠቀም ዝግጁ ናቸውና ወባን ለማከም የሚውሉትን ሃይድሮክሲ ክሎሮኩዊንና ክሎሮኩዊንን አበርትተውና ደጋግመው ወደ ሜዳው እየገፉ ናቸው። በእርግጥ ደግሞ እነዚህ ጸረ ወባ መድኃኒቶች በአንዳንድ የኮቪድ-19 ህሙማን ላይ በጎ ውጤት አሳይተዋል እየተባለ ነው። አገልግሎት ላይ እንዲውሉም የምግብና የመድኃኒት ባለሥልጣኑ ኤፍዲኤ የአጭር ጊዜ ይለፍ እንደሰጠው ሳሊም ሰሎሞን ባጠናቀረችው ዘገባ ጠቅሳለች። በመሆኑም ሁለቱም መድኃኒቶች ለኮቪድ-19 ህክምና እንዲውሉ ወደ ሆስፒታሎች እየተላኩ ነው። ነገር ግን አንዳንድ ባለሙያዎች ሀሳቡ እምብዛም የጣማቸው አይመስልም። በተለይ ደግሞ ሃይድሮክሲክሎሮኩዊን ከጸረ ተሐዋስያን መድኃኒት ጋር ፈረንሳይ ውስጥ እየተካሄደ ባለ ምርምር የተሰጣቸው የኮቪድ-19 ህሙማን ሲያገግሙ ታይተዋል መባሉ ፕሬዚደንቱን ያበረታታቸው ይመስላል። ለመድኃኒቶቹ ሙሉ ፈቃድ እንዲሰጥ ይፈልጋሉ። መድኃኒቱ አሁኑ እንዲደርስ እናደርጋለን። የምግብና መድኃኒት አስተዳደሩም በዚህ በኩል ትልቅ ተግባር ፈጽሟል፣ ፈተሻው አሳልፎ ብለዋል ፕሬዚደንቱ። እናም ኤፍዲኤ የአሁኑ ውሳኔ ላይ የደረሰው ወትሮ ረዥም ጊዜ ይፈጅ የነበረውን ሂደት በእጅጉ አፋጥኖ እንደሆነም ከአድናቆት ጋር ተናግረዋል። መድኃኒቱ በሐኪም ትእዛዝ እንዲሰጥ ይደረጋል። በዚህ ሃይድሮክሲክሎሮኩዊንን ወደ ኮቪድ-19 ሕክምና በመግፋቱ በኩል ትራምፕ ብቻቸውን አይደሉም። ቀድሞ የአርካንሳ ገዢ የነበሩትና በሙያቸውም ሐኪም የሆኑት ዶክተር ጄፍ ኮሊየርም መድኃኒቱ በእርግጥ እስከ ወዲያኛው ፈዋሽ ባይሆንም በጎ ምልክት ካሳዩ ጥቂት ተስፋዎች አንዱ በመሆኑ በሐኪም ትዕዛዝ ቢሰጥ አይከፋም ባይ ናቸው። ገና ለገና ጤና አልተሰማኝም ብለህ ወደ መድኃኒት ቤት ዘው ብለህ የምትገዛው አይሆንም ይላሉ ኮሌር። መቼ መሰጠት እንዳለበት በሐኪሙና በታካሚው መካከል ስምምነት ላይ መደረስ እንዳለበት ይመክራሉ። ለነገሩ አሁን ለጊዜው በድፍን ዓለም የእነዚህ የወባ መድኃኒቶች እጥረት አለና፣ በተለይ ይህ ጭምጭምታ ከዋይት ሀውስ ከነፈሰ በኋላ በእጅ ያለው ሁሉ እጅግ ለጠናባቸው ሊያዝ እንደሚገባ ዶክተር ኮልየር መክረዋል። በእርግጥ የፍቱንነቱ ነገር ገና ሊጠናና ሊፈተሽ ሊታይም የሚገባው ስለመሆኑ ዶክተር ኮልየርም አልካዱም። ብዙ መረጃና ብዙም ማስረጃ መሰብሰብ እንዳለበት ያምናሉ። ይህንን በመተማመን ለማረጋገጥ አንዳንድ ተስፋ ሰጥተው የተጨናገፉ ያልሰሩ ውጤቶችን እራሴ ታዝቤያለሁ ብለዋል። ለማንኛውም ግን ሀሳባቸውን በዘዬ ያስቀመጡ፣ ወደ ግንባር የምትወጣው ያለህን ጦር ይዘህ እንጂ እንዲኖርህ የምትመኘውን አይደለም። እየተፋለምክ ምልመላህን፣ ስልጠናህን ማጠናከርህን ትቀጥላለህ። አንድ ቻይና ውስጥ በመቶ የኮቪድ-19 ህሙማን ላይ በሃይድሮክሲክሎሮኩዊን የተደረገ ህክምና ደግሞ ያለ ውጤት መምከኑን ሳሌም በዘገባዋ ጠቁማለች። ላለፉት ሰባ ዓመታት ያህል ወባን ለማከም ይውሉ የነበሩ መድኃኒቶች የየራሳቸው የጎን ጉዳቶችም እንዳሏቸው ተመዝግቧል። በመሆኑም የኤፍዲኤ የተፋጠነ ፍቃድ እንደሚያሳስባቸው እየተናገሩ ያሉ ባለሙያዎች አሉ። አፍሪካ ውስጥ የሚንቀሳቀሰው ሪዞልቭ ቱ ሴቭ ላይቭስ የሚባል በህብረተሰብ ጤና ላይ የሚሰራ ዓለም አቀፍ ድርጅት የወረርሽኝ መከላከያ ቡድን ዳይሬክተር ዶክተር ሳይረስ ሻህፓር ለቪኦኤ በሰጡት ቃል በአነስተኛ ጥናት የተገኘ ተስፋ ሰጪ ውጤት በተራዘመ ጊዜ በታካሚው ላይ ስለሚያስከትለው መዘዝ በቂ መረጃ አይሰጥም ብለዋል በአርባና በመቶ ሰው ላይ የተደረገን ሙከራ ተንተርሶ ሀሳብ መስጠት እንደሚከብድ ይናገራሉ ዶክተር ሻህፓር የጎን ጉዳት መረጃን ለመሰብሰብ ይህ በቂ ቁጥር አይደለምና ሁሉንም የእድሜና የጾታ ቡድኖች አካቶ መድኃኒቱ በየሰዉ ላይ እንዴት እንደሚሰራ ለማወቅ በቂ አይደለም አሁን ለጊዜው ያ መረጃ የለንም ብለዋል ዳይሬክተሩ በዓለም ዙሪያ የተለያዩ መድኃኒቶች እየተሞከሩ መሆናቸውንና የአሁኑ መድኃኒት ፍቱንነትና ደህንነት መረጃም በያዝነው ወር መጨረሻ አካባቢ ሊታወቅ እንደሚችል ዶክተር ሻህባር ተናግረዋል። ከዚህ ሀሳባቸው ጋር ግን ሻህባር አንድ ብርቱ ስጋት አላቸው። መድኃኒቱ ወባን ለማከም እየዋለና የተጨበጠም ውጤት እየሰጠ ብዙ ህይወቶችንም እያተረፈ ካለባቸው የአፍሪካ መድኃኒት ቤቶችና የጤና ተቋማት አሟጦ ወደ ሌሎች አካባቢዎች በመውሰድ ሌላ አሳዛኝ ሰብዓዊ አደጋ መትከል እንዳይመጣ ኮቪድ-19፣ አደጋ፣ መድኃኒቶች፣ ክትባቶች፣ ሳይንስ ሳይንስና ፖለቲካ ይቀጥላል። በዩናይትድ ስቴትስ የተለያዩ ከተሞች የሚኖሩ ሰባት የሕክምና ባለሙያዎችን የያዘ ቡድን የኮሮና ቫይረስ ስርጭትን ለመግታት በኢትዮጵያ እየተደረገ ያለውን እንቅስቃሴ ለመደገፍ ዋይ ጂቲ ወይም ዩጎትዚስ በሚል ስያሜ ተሰባስበዋል። በዚህ ስብስብ አማካኝነትም ስለ ኮሮና ቫይረስ ለሕክምና ባለሙያዎች በተለይም ደግሞ በተለያዩ ገጠር ከተሞች ለሚገኙ የጤና ኤክስቴንሽን ሰራተኞች በአማርኛ፣ ኦሮምኛ ና ትግርኛ የሚሰጡ የቪዲዮ ትምህርቶች ስርዓቶችን አዘጋጅተዋል። ይህ አጭር ስርዓተ ትምህርትም ባለሙያዎችን ለማሰልጠን የሚባክን ጊዜና ገንዘብን በእጅጉ ይቀንሳል ይላሉ የቡድኑ ተወካይና በካሊፎርኒያ ሳን ኦቲን ሆስፒታል ውስጥ የውስጥ ደዌ ስፔሻሊስት የሆኑት ዶክተር ታፈረ ንጋት። የደን ገረመው አነጋግራቸው ተከታዩን ዘገባ አሰናድታለች። ይህ የህክምና ስርዓተ ትምህርትም በዋናነት በክልል የገጠር ከተሞች ለሚኖሩ የጤና ኤክስቴንሽን ሰራተኞች ማሰልጠኛ የሚውል ሲሆን ጤና ጥበቃ ሚኒስቴር እና ለሚመለከታቸው አካላት እንዲታይ ተልኳል። ዶክተር ታፈረ ንጋት በካሊፎርኒያ ሳን ኦልተን ሆስፒታል የውስጥ ደዌ ስፔሻሊስት ናቸው። ስለ ቡድኑ እንቅስቃሴ እንደሚከተለው ያስረዳሉ። አሁን የወረርሽኙ የመስፋፋት ፍጥነት እጅግ በጣም አስከፊ ከመሆኑ የተነሳ የቻልነውን እኛም አንዳንድ ነገር ብናደርግ ይቻላል ብለን በየግላችን የምናደርገውን ጥረት በአጋጣሚ ተገናኝተን ለምን አንድ ላይ አናደርገውም ብለን ነው ስራውን የጀመርነው እና ስራው የሚያተኩረው ለኢትዮጵያ ውስጥ ላሉ የጤና ባለሙያ ምድብ ውስጥ የማይገቡ ነገር ግን በአካባቢው ውስጥ ከህብረተሰቡ መካከል ያሉ የማህበረሰብ ጤና ሰራተኛ የሚባሉትን ባለሙያዎች መሰረታዊ የሆነ ስለ ኮቪድ አስራ ዘጠኝ እውቀት በመስጠት እነሱን መልሶ ለሚደረገው የወረርሽኝ መቋቋምና መግታት ወይም መከላከል ስራ ምናልባት ወረርሽኙ ተስፋፍቶ ወደ ገጠር ወደ ራቅ ወዳለ ክፍለ ሀገር ቦታዎች ከደረሰ በዛን ጊዜ ከጤና ተቋማትና ጤና ባለሙያዎች ጎን በመሆን ሕሙማንን በመለየት የጠናበትን ካልጠናበት በመለየት ቶሎ ወደሚያስፈልገው ቦታ ለማድረስ፣ እንደገና ደግሞ ሕሙማኑ ምልክት ባሳዩ ጊዜ ተደናግጠው ተቻኩለው ወደ ጤና ተቋማት በመሄድ በሽታው እንዳይዛምት፣ የበለጠ እንዳይሰራጭ፣ እንደገና በጤና ተቋማት ላይ ጫና እንዳይፈጠር ለማድረግ ወሳኝ ሚና ይጫወታሉ ብለን ስለምናምን ለእነሱ እውቀትና ግንዛቤ ለማስጨበጥ በቡድኑ ውስጥ ያሉት አባላት እርስ በርሳችን ተነጋግረን ሁሉም ሰው ያለምንም ማቅማማት ፈቃደኛ በመሆን በአስር ቀን ውስጥ ባልሞላ ጊዜ ውስጥ ነው የስልጠና የሚረዳ መቴሪያል ወይም ደግሞ ትምህርት ነው የቀረጽነው ነው። ዶክተር ታፈረ ይሄ አጭር ስርዓተ ትምህርት በቀላሉ ተቀርጾ በቪዲዮ መልክ እንዲሁም የኢንተርኔት አገልግሎት ሲኖር ደግሞ በስካይፕና በስልክ እንደሚሰጥ ገልጸው ይህም ደግሞ የገንዘብና የጊዜ ብክነትን በመከላከል ኮቪድ 19 ለመዋጋት የሚደረገውን ጥረት ያፋጥነዋል ይላሉ። ሄልዝ ኤክስቴንሽን ወርከርስ በእንግሊዝኛው ወይም ደግሞ የአካባቢ የማህበረሰብ ጤና ተጠሪ የሚባሉ ተመካከል ሆነው የጤና አገልግሎት የሚሰጡ ባለሙያዎች እንዳሉ እናውቃለን። ስለዚህ ምናል እንደዚያ ካለ ለምን እነዚህም ባለሙያዎች አጭር ጊዜ ግንዛቤ የሚያስጨብጥ የመጀመሪያው ራሳቸውን እንዴት እንደሚጠብቁ ከዚህ ወረርሽኝ፣ ከዚያ በኋላ ደግሞ እንዴት አድርገው ሌላውን ሊረድ እንደሚችሉ ቀል ያለ ፈጣን የሆነ ኮርስ ብንሰጣቸው፣ እንዲሁም እኛ ከዚህ በስካይፕ የራሱ ለመስጠት ፈቃደኛ ነው ሁላችንም እና ከዚያ በኋላ ኢትዮጵያ ውስጥ ያሉ ባለሙያዎችም ሊያደርጉት ይችላሉ ብለን ስላመንን አንደኛ በስልጠና ጊዜ ላለማጥፋት ይኸው የአንድ ሳምንት የሁለት ሳምንት የሶስት ሳምንት ኮርስ ሲባል ጊዜው የሚሰጥ አይደለም። አሁን እና ፈጣን የሆነ ትንን የግንዛቤ ማስጨበጫና ቴክኒክ ብንሰጣቸው ይጠቅማል ብለን ስላሰብን ቶሎ ብለን ካልኩሎ የምንቀረጽ ነው። ለምን ያን እንደሚያስፈልግ ደግሞ ማብራሪያ ጨመርንበት። ከዛ በኋላ ተከፋፍለን ሁላችንም በየ ወደ ኢትዮጵያ መደወል ጀመርን ማለት ነው። እንደውል በጣም ጥሩ ምላሽ ነው ያገኘ ነው። በኢትዮጵያ ውስጥ የኮቪድ አስራ ዘጠኝ የመከላከል ግብረ ኃይል በየ ክልሉ በየ ከተማዎቹ እንደተዋቀሩ አገኘን። ከዚያ በኋላ በየክልሉ ያሉ ታስክ ፎርስ ወይም ደግሞ ግብረ ኃይል ወኪሎቻቸውን በኢሜይል እና በስልክ እየደወልን ሀሳባችንን አካፈልናቸው። ናቸው። አንዳንዶቹ እንግዲህ ይሄ ጽሁፍና ይሄ ትምህርት ማቴሪያሉ ደርሷቸዋል። አሁን በአማርኛ አለን በትግርኛ አለን በኦሮሞኛ አለን የሚቀጥል በሶማሊኛና በአፋርኛ ለመተርጎም ሀሳብ ይዘናል። አሁን ያለው በወረቀት ላይ የሰፈረ ሞጁል ሊባል ይችላል ስርዓተ ትምህርት ወይ ደግሞ ካሪኩለም ነው። ም አይነት መንገድ ደግሞ ሊሰራ ይችላል። ለምሳሌ አሁን እያሰብ ነው የመጀመሪያውን ሰልጣኞች ስናሰለጥን ቪዲዮ እንዲቀረብ ተደርጎ ከዚያ በኋላ እኛም አንፈለግበት ሐኪም የማያስፈልገው ሌላ በጣም የሰለጠነ የጤና ባለሙያ የማያስፈልገው ቪዲዮ እየተላከ ለምሳሌ በኢንተርኔት ዌቢናር ይባላል በዛ ሁሉ እየተለቀቀ ሰዎች ትምህርቱን በግላቸው ቤታቸው ሆኖ በስልክ ያው እንደሚታወቀው አሁን ስልጠናውን የሚከታተሉበት መንገድ ነው የሚጠየቀው ማለት ነው። ከዚያ አኳያ ቪዲዮዎችን ወይም ኦንላይን የተቀመጠ የስልጠና ቪዲዮ ተደርጎ ሊዘጋጅ ይችላል። በጣም ቀላል ነው ይህንን ማዘጋጅ። ይህንን ሁሉ አስበንበታል። ሲጀምሩም መመዘኛ አለን ሲጨርሱም ደግሞ እዛ ውስጥ ራሱ ጥያቄዎች አሉ። በጥያቄና መልስ መልክ ነው የተዘጋጀው፣ የሚገመገም ነው በጣም ዶክተር ታፈረ ዋይጂቲ ከኢትዮጵያ የኮቪድ አስራ ዘጠኝ መከላከያ ግብረ ኃይል ምላሽ እንዳገኘ የትምህርት ማጥሪ ላደረገላቸውና ጡረታ የወጡ ባለሙያዎችም በአጭሩ ወደ ስራ እንዲመለሱ ያግዛለን ብለዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። ኤደንን ለዘገባው እናመሰግናለን። ተከታዩ ዘገባ ያደግሞ ሰለሞንን ለዘገባው እናመሰግናለን። አድማጮች፣ ተከታዩ ስፖርት ነው። አዘጋጅና አቅራቢ ግርማቸው ከበደ ከአዲስ አበባ። የቶኪዮ 2020 ኦሊምፒክ በኮሮና ቫይረስ ወረርሽኝ ምክንያት ለሚቀጥለው ዓመት መዘዋወሩ ጃፓንን ተጨማሪ 2.7 ቢሊዮን የአሜሪካን ዶላር ያስወጣታል ተብሎ ይጠበቃል። ዘንድሮ እንደታሰበው ኦሎምፒክን ባለማዘጋጀቷም 600 ሺህ ውድድሩን ሊመለከቱ ወደ ቶኪዮ የሚሄዱ ጎብኚዎችን ያሳጣታል። በዚህ የተነሳም የከፋ ኢኮኖሚ መቀዛቀዝ ያጋጥማታል ተብሎ ተገምቷል። የአትላንታና ሲድኒ ኦሊምፒክ የ10 ሺህ ሜትር የወርቅ ሜዳሊያ ባለቤቱ ኃይሌ ገብረስላሴ ግን ኦሎምፒክ ለሚቀጥለው ዓመት መዘዋወሩ ከኢኮኖሚ ጉዳቱ ባለፈ የሶስትዮሽ ጉዳት ያመጣል ብሏል። ለቪኦኤ በሰጠው አስተያየት በጣም በርካታ ነገሮች ናቸው። ከአትሌቶች ዘንዳ፣ ከአዘጋጆች፣ ከራሱ ከዓለም አቀፍ ኦሎምፒክ ኮሚቴ በጣም በርካታ ከአትሌቶች ዘንዳ የተዘጋጁ ለማሸነፍ ጠዋት ማታ የሚሰሩትን አትሌቶች ሞራሊ በጣም በጣም ይጎዳቸዋል። የብዙ አትሌቶች ህልም ስለሆነ ኦሎምፒክ ነው። እንደ አዘጋጁ ደግሞ ሞራሊ የሚከስራል፣ በገንዘብ የሚከስራል ብዙ ነገሮች ያከስረዋል። ኢንተርናሽናል ኦሎምፒክ ኮሚቴው ደግሞ በጣም በጣም ወደፊት ኦሎምፒክን ሊያዘጋጁ የሚችሉለት ሀገሮች በጣም ሊሚት ይሆናሉ። ምክንያቱም ይሄ መጥፎ ባድ ሬፒቴሽን ነው እንግዲህ የሚሆንባቸው ነገ እኛም እንደዚህ ሄደን ሄደን እንደዚህ አይነት ነገር ቢገጥም ምን ሊውጠን ነው እያሉ የማዘጋጀት አፒታይታቸው በጣም በጣም የወረደ ይሆናል። እንደምታውቀው ኦሎምፒክ እንደ ድሮ እንደ ሁለተኛው ዓለም ጦርነት ጊዜ እንደሚሰረዘው በትንንሽ ወጪ አይደለም። ብዙ ነው ወጪው፣ ብዙ ነው ሎጂስቲኩ። በጣም በርካታ ራስ ምታቶች አሉ። ኦርጋናይዝ ማድረጉ በጣም በጣም በርካታ ነገሮች አሉ። ከዛ አንጻር አሁን ሰው የሚያየው የኦሎምፒክ ነገር የገንዘብ ኪሳራ አድርገዋል። ለእኔ ከገንዘብ በላይ ከገንዘብ በላይ ስለምንድን ነው በቃ ከዚህ በኋላ ብዙ ሀገሮች ኦሎምፒክን ሲያስቡ ወጪውን ያስባሉ። ሎጂስቲኩን ያስባሉ። ኦርጋናይዜሽኑ እንትን ኦርጋናይዝ ማድረጉን ያስባሉ። ይህንን ሁሉ ተጨንቀው ካዘጋጁ በኋላ ደግሞ ምን ሊያስቡ ነው መሰለ፣ እንዲህ አይነት ነገር ቢከሰት ይሄ ነው እንግዲህ አሁን ኦሎምፒክን ወደፊት በቃ ትንሽ ጥያቄ ውስጥ የሚከተው ። ኦፍኮርስ ሁላችንም ቅድሚያ የምንሰጠው ለጤንነቱ ነው። ኦፍኮርስ በሽታን ግን እንዴት እንከላከለው ብለ ሰላማዊ ጦርነት አድርገክ ከዛ ውስጥ የምታመጣው ውጤት የጣፈጠ ውጤት ይሆናል የሚል ግምት አለኝ። ይሄ እኔ የኔ ግምት፣ እኔ አስተሳሰብ የሌሎቹ ሌላ ሊሆን ይችላል። እኔ አሁን ማውራት ራሴን ልክ እንደ አትሌቶቹ አድርጌ ስለምቆጥር እኔ በ1996 በፈረንጅ አቆጣጠር አትላንታ ላይ አትላንታ ላይ ኦሎምፒክ ቀረ፣ ጦርነት አለ ትችላለህ የሚለ ቢሎ ምን ችግር አለ ነው ምለው። ጦርነቱም አካሂደዋለሁ ይህንንም አካሂደዋለሁ ነው ምለው። ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ ግርማቸውን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሙ ዋና አዘጋጅ ትዝ ታበላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም በደናደሩ